አንድ በጣም የሚያስመካኝ ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ አንድና እና ምዕራፍ ስድስት ላይ የተጠቀሰ ለማይሞት ብሎ አይደለ የጀመረው። ጳውሎስ አብን የማይሞት ይለዋል። ሁ እንደዚህ አይነት አምላክኛ ብቻ ነው የማይሞት ይለውና ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ማንም አይጠጋውም። ማለት ብቻውን መቼ ለዘላለም ዘላለም ወደፊትም ወደኋላም ነው። ማንም ሊቀርበው በማይችል ብርሃን ብቻውን። ስለዚህ እሱ የጨረር ጥርቅም አይደለም። የብርሃን ፋውንቴን ነው የብርሃን ምንጭ ነው እንጂ አስር ፀሐይ ተሰብስቦ አይደለም እግዚአብሔር አይደል። አንደኛ ዮሐንስ ምዕራፍ አንድ ቁጥር አምስት እንደሱ አይደለም ይለን። ከእርሶ የሰማናት ለእናንተ የምናወራላችሁ አለና ኢየሱስ ክርስቶስን መሬት ላይ ስናየው እግዚአብሔር ገባን አለ። ኢየሱስን ሳየው እግዚአብሔር ገባኝ አለ ዮሐንስ። ምን ገባ ሲሉት፣ እግዚአብሔርን ዲፋይን ሳረገው እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ብርሃን የሚለው ቃል ፎስ ማለት ዘላይት ኢትሰልፍ ማለት።